እርማ ተብሎ የተሰየመው ዝናብ የቀላቀለ እጅግ ኃይለኛ የውቅያኖስ ማዕበል ዛሬ ሰኞ ረገብ ብሎ ሰሜን ፍሎሪዳና ደቡባዊ ጆርጂያን እያዳረሰ ነው። ምንም እንኳ እርማ በቀላል ማዕበልነት ቢፈረጅም ወይም ቀለል ያለ ነው ቢባልም የአደገኛነቱ ሁኔታ ስጋት ግን አሁንም እጅግ የበረታ ነው። እርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ጠረፍ አካባቢዎችና ወደቦችን ሊያወድም የሚችል ኃይል እንዳለው የዩናይትድ ስቴትስ ብሔራዊ የሐሪኬን ማዕከል አስጠንቅቋል። የሐሪኬን ማዕከሉ በተጨማሪም እርማ ማዕበል በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያ እና ደቡብ ካሮላይና ውስጥ ከባድ ማዕበልና ጎርፍ ሊያስከትል እንደሚችል አሳስቧል። ለመሆኑ በእነዚህ የሐሪኬን ወይም በከበደው የውቅያኖስ ማዕበል ውስጥ የሚኖሩ ኢትዮጵያውያን እንዴት ሆነው ይሆን? አቶ ከፍ ያለው ፈቃደ የፍሎሪዳዋ ከተማ ማያሚ ነዋሪ ናቸው። ማያሚን እርማ በከበደ ሁኔታ ይመታታል ተብሎ ከተሰጋባቸው አካባቢዎች አንዱ ነው። ወደ አቶ ከፍ ያለው ልውሰዳችሁ። በጣም አስፈሪ ነበረ። እንዳያችሁት በሚዲያውም እንደተላለፈው በጣም አስፈሪ ነበር። ከአሁን በፊትም ያው እንደዚህ አይነት ረጅም ጊዜ ስኖርኩ ማያሚ አጋጥሞን ያውቃል። እና በእውነት ይሄኛው በጣም አስፈሪ እና ትልቅ ሂዩጅ የሆነ ነበር ነው እንደሰማችሁት። እና ግን አሁን ተርፈናል። ከቅዳሜ ጀምሮ ያለውን ሁኔታ እስቲ ያጫውቱኝ። ቅዳሜን፣ ትናንትን እና ዛሬን እንዴት ነው ያለው ሁኔታ? ቅዳሜ ያው ሁሉም ሰው ቤቱን መሸፈን አለበት፣ መስኮቶቹን፣ በሩን የመሳሰሉትን ሸፍኖ መቀመጥ አለበት። ቅዳሜ ማታ ነው ይደርሳል ተብሎ የነበረው መጀመሪያ እንደተባለው ያው እኔ ባለሁበት አካባቢ ነበር አይኑ ያልፋል ተብሎ የነበረው። አጋጣሚ ሆኖ ያው እነሱም እንደገመቱት ወይ ወደ ግራ ወይ ወደ ቀኝ ይሄዳል ስለተባለ እንዳው አጋጣሚ የሆነው እኛን አልፎ ወደ ምዕራብ ነው። እንደውም ያልተጠበቁትና ለሌሎቹ ከለላይ ይሰጣሉ ተብለው ይታሰቡ የነበሩት እንደ ታምፓ አካባቢዎችን ነው። በኋላ በጣም አስግቶ የነበረው እንደውም በባሰ ሁኔታ ስ እንደሱ ነበረ። እንግዲህ ያው ይሄ ሁኔታው ሁልጊዜ እንደዛ ነው። እነሱ ሲተነብዩ ነገሩን ወዴት እንደሚሄድ ለመገመት አስቸጋሪ ነው። ቢሆንም ግን ያው የከተማዋ አስተዳደሮች ወይም የሀገር አስተዳዳሪዎቹ እንደዚህ አይነት ቅድሚያ ዝግጅት እንዲደረግ በጣም ከሚገባ በላይ ነው የሚሰሩት እና አሁን እንግዲህ ማያሚ እኔ ያለውበት ቦታ በአምስት ዞን ነው የተከፋፈለው ከዛ ውስጥ በኤ ቢ ሲ ዲ ብለው ነው የከፋፈሉት። ኤ ቢ እና ሲ ደግሞ ግማሽ ያህል ከኔ ቤት ወደ ሶስት ማይል ርቀት ላይ ያሉትን በሙሉ አካባቢውን ለቀው እንዲወጡ አድርጓቸዋል። ይሄ እርስዎን ይመለከት ነበረ? አይመለከተኝም ነበር። አጋጣሚ የሆነው እኔ ዲ ውስጥ ስለነበርኩኝ ለመውጣት አይመለከተኝም ነበር። መቼም ያ የማዕበሉ አይን በእናንተ ላይ እንደተፈራው አይለፍ እንጂ የአየሩ ሁኔታ በጣም የተበላሸ እንደነበረ ግልጽ ነው፣ ይታያል። ስፋት ያለውን አካባቢ ስለሆነ የሚሸፍነው ማዕበሉ፣ ምን ያህል ብርቱ ነበረ በእናንተ አካባቢ የዝናቡም የነፋሱም ሁኔታ? በጣም ኃይለኛ ነበር። እኛ ጋር አይድረስ አይኑ ስትሆን ወደዛ ቢሄድም የነበረው ንፋስ ዛፎችን ገነጣጥለዋል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ ሁለት ሶስት ዛፍ አለ። ያ አሁን እኔ ግቢ ውስጥ ሁለት ዛፎች ተገነጣጥለዋል ጥለዋል። እንደዚሁም ጓደኛዬ ቤት የነበሩ የተተከሉ እንደዚህ እንደ ማንጎ የመሳሰሉት ዛፎች በሙሉ ወዳድቀዋል። መንገዱም ደግሞ በዛፍ ቅርንጫፎች አሁን ተሸፍኖ አንዳንድ መንገዶች እንዳሁም ተዘግቷል። አሁን ወጥቼ ነው የተመለስኩት ወደ ቤት እና መብራት የለም። ፖሊሶች ናቸው በየመብራቱ እንትን ላይ ቆመው የሚንቀሳቀሰውን ሰው እያስተናገዱ ያሉት እና በጣም አደገኛና በጣም የሚያስፈራ ሁኔታ ነው የነበረው። መቼ ነው ኤሌክትሪክ የተቋረጠባችሁ? ጓደኛ ቤት ከቅዳሜ ዕለት ወዲያው እንደጀመረ ንፋሱ እንደጀመረ ነው የተቋረጠው። የመጀመሪያዎቹ አንድ ሚሊዮን ውስጥ ነው ማለት ነው ያሉ ነው። ዋው እኔ ጋር እኔ ቤት ከትላንትና ከመጥፋት ጀምሮ መብራት የለንም ማለት ነው። ጎርፍ ነበረ በአካባቢው እኔ አካባቢ አልነበረም፣ ግን ከኔ እንዳልኩት እንግዲህ ወደ አንድ ሶስት ማይል ርቀት ላይ ውሃ አለ። ውሃ አካባቢ የሚኖሩ ሰዎች አጥለቅልቋቸዋል፣ ቤታቸው ውስጥ ገብቷል ማለት ነው። እርስዎ የሚያውቁት በሕይወትም ላይ በአካልም ላይ የደረሰ ጉዳት ይኖር ይሆን? እንግዲህ ገና እነሱ እያዩት ነው። በየመንደሩ እየዞሩ ምን ያህል ጉዳት እንደደረሰ እና ሰው ላይ ጉዳት ደርሶ እንደሆነም እያዩት ነው ያሉት የመንግስት ባለስልጣኖች። እስካሁን ድረስ ማያሚ ውስጥ በዝግጅቱ ላይ የሞቱ ሁለት ሰዎች አሉ ከመሰላል ወድቀው መስኮቶቻቸውን በሚሸፍኑበት ጊዜ። እንግዲህ አንዳንድ ረጃጅም ቤቶች አሉ። ከዛ ውጪ በዚሁ ማዕበሉ ከመግባቱ በፊት ከመግባቱ በፊት ዝግጅቱ በጣም ሀይለኛ ነበር። ውሃ አልነበረም። ይሄ ደረቅ እህል ማንኛውም አይነት እህል ለማግኘት ምግብ ለማግኘት በጣም ከባድ ነበር። ያው እኛ እንግዲህ በየጊዜው ይሄኛው የማዕበሉ ወቅት በሚሆንበት ጊዜ ዝግጅት እናደርጋለን። በዛ ምክንያት እኛ ቀደም ብለን ያስቀመጥናቸው አንዳንድ ደረቅ እህሎች ነበሩን ቤት ውስጥ እንጂ በጣም አደገኛ ሁኔታ ነበረ፣ እና እጥረትም ነበር። ለመሆኑ ስንት ኢትዮጵያውያን ትሆናላችሁ? ማያሚ አላችሁ ታቶ ከፍ ያለው ከሁለት መቶ በታችን ያለ ነው እንደዚህ አይነት አካባቢዎች ላይ ብዙ ጊዜ ሰው ከጉዳት ጋር፣ ከአደጋ ጋር ተፋጦ ነው የሚኖረው። በክረምት በመጣ ቁጥር ወይም በጋ በመጣ ቁጥር እንዲህ አይነት ስጋቶች አሉና ምንድን ነው ለመሆኑ የሚያጣብቀው ከእንደዚህ አይነት የስጋትና የአደጋ አካባቢዎች ጋር ሰውን? ምንድን ነው እርስዎን እዛ የሚያቆየዎት? በተደጋጋሚ ነው፣ በተለይ አካባቢ ለእንደዚህ አይነት ማዕበል የሚጋለጠው። አዎ፣ እንግዲህ ምንድን ነው አሁን ለማያውቀው ሰው ብዙ ውጪ ሆነው ለሚመለከተው በጣም አደገኛም ሊመስል ይችላል። አዎ፣ በእርግጥ አደገኛ ነው፣ ግን ይሄ ቅድመ ዝግጅት ማድረግ የሚቻልበት ሁኔታ ነው ያለው በፈረንጆች አቆጣጠር አስራ ዘጠኝ ዘጠና ሁለት ላይ አንድሮ የሚባል ሀሪኬን ነበረ። እሱ ብዙ ጥፋቶችን አድርሶ ከሄደ በኋላ አሁን የሚሰሩት ቤቶች እራስ በኮድ ነው የሚሰሩት መስፈርቱን የሚያሟላ ቤቶች ናቸው የሚሰሩት። ስለዚህ ምንም እንግዲህ ያው አደገኛም ቢሆን ይህን ያህል ደግሞ ኑሮን ለማካሄድ እንዲያውም የሚሸሽበትም ማስወገድ የሚቻል ቦታም አይደለም። ዋናው ነገር ምንድን ነው? ሰዎች ጥንቃቄ አያደርጉ። እንደዛ ማዕበሉ በሚ ያን የመሰለ ንፋስ በሚነፍስበት ወቅት ላይ ወደ ቢች አካባቢ ሄደው ለማዋኘት የሚሞክሩ ሰዎች ሁሉ አይተናል በቴሌቪዥን እና በጣም ብዙ ማስጠንቀቂያዎች ነበሩ። እንደዚህ አንዳንዶቹ ደግሞ አሁን ትላንትናኛ ቤት ውስጥ ጭብለን እናይ ነበረ እና አንዳንድ ሰዎች መንደር ለመንደር ያ ሁሉ ንፋስ እየነፈሰ መኪና እየነዱ መንገድ ላይ የሚሄዱ ሰዎች አሉ። እንደነዚህ አይነት ሰዎች ጥንቃቄ የማያደርጉ ካሉ ጥንቃቄ ከተደረገበት መቼም ይህን ያህል የሚያስፈራ ቦታ አይደለም። አቶ ከፍ ያለውን አመሰግናለሁ። የተከበራችሁ አድማጮች በእነዚህ ችግሮች አካባቢ ያላችሁ የሚደርስባችሁን የምታዩትን እየደወላችሁ አኑሩልን፣ እንዲሁም በኢሜይልም ላኩልን። እናመሰግናለን።